ትራምፕ በሰደድ እሳትና አውሎ ነፋስ የተጠቁ ግዛቶችን ሊጎበኙ ነው የሚል ነው። ፕሬዚደንት ዶናልድ ትራምፕ በአሜሪካ በሰደድ እሳትና አደገኛ አውሎ ነፋስ የተጠቁ አካባቢዎችን ነገ ዓርብ እንደሚገኙ ታውቋል። ፕሬዚደንቱ በአውሎ ነፋስ ሄሊን የተጠቃችውን የሰሜን ካሮላይና እንዲሁም የሰለድ እሳት በቀጠለባት ካሊፎርኒያ ጉብኝት እንደሚያደርጉ ታውቋል። 100 ሺህ ነዋሪዎች ቤታቸውን ለቀው እንዲወጡ ትእዛዝ በተላለፈበት ካሊፎርኒያ አዲስ እሳት መቀስቀሱም ታውቋል። ጄኒያ ዱሉ ከሎስ አንጀለስ የላከችው ዘገባ ነው እንደሚከተለው ተጠናቅሯል። ሪቻርድ እና ቡሽራ ማውዘር አልታዴና ካሊፎርኒያ ለ25 ዓመታት የኖሩበት ቤት በቃጠሎ ወድሟል። አሁን የተረፈ ነገር እንዳለ ለማየት መጥተዋል። በቅድሚያ ባል ሪቻርድ ማውዘር it's almost an impossible task to get in there and find anything. When you find something, it's just... ምንም የተረፈ ነገር ማግኘት አይቻልም። አንድ ነገር ያገኘሽ እንደሆን በእሳቱ ቀልጦ ነው የምታየው። ሁሉም ነገር አንድ ላይ ቀልጧል። ውድ ዋጋ የሚያወጡ የድምጽ መሳሪያዎች ነበሩኝ። የተወሰኑት ይተርፋሉ ብዬ ተስፋ አድርጌ ነበር። ስመለከት ግን አንድ ድቡልቡል የቀለጠ ብረት ሆኗል። ጥንዶቹ አሁን በአካባቢው በሚገኝ ሆቴል ተጠልለዋል። እንደገና ቤታቸውን ለመገንባት ኢንሹራንስ ይረዳናል ብለው ተስፋ ያደርጋሉ። ቡሽራ ማውዘር አሁን ምንም እርግጠኛ ባልሆንበት ሁኔታ ውስጥ ነው የምንኖረው። አሁን ያለነው በድንጋጤ ውስጥ ነው። እውን ነገሩ መከሰቱን ለማመን የተቸገርንበት ሁኔታ ውስጥ ነን። በየማለዳው ስትነቂ በህልሜ ነው ወደ ቤቴ እመለሳለሁ ትያለሽ ግን ደሞ እዚህ ስትመጪ እውነታውን ታያለሽ የእርሱን ቤት ገና እሳቱ ባይነካውም ሆዜ ቬላስጎዝ እና ቤተሰቡ ለጎረቤቶቹ እርዳታ የማሰባሰቡን ስራ በማስተባበር ላይ ናቸው ባለፉት 12 ቀናት ቢያንስ አራት መቶ የሚሆኑ ሰዎች እርዳታ ለመሻት እንደመጡ ተናግረዋል። ሰዎቹ ችግሩን በራሳቸው ካለረጂ መጋፈጥ እንዳለባቸው እንደሚሰማቸውም ይናገራል። We haven't really seen much government help anyway. Um, it's all been the community stepping up to help each other. የመንግስት ድጋፍ ብዙም አላየንም። ህብረተሰቡ ግን እርስ በርሱ ለመረዳዳት እየጣረ ነው። ከንቲባዋ አልጎበኙንም። ችግሩን ህብረተሰቡ ራሱ መጋፈጥ እንደተገደደ ነው እየተሰማኛለው። የሎስ አንጀለስ ከንቲባ ካረን ባስ በፓሲፊክ ፓሊሳይድ አንዳንድ ስፍራዎችን ጎብኝተዋል። በኢንስታግራም ላይ ባሰፈሩት መልእክትም የሎስ አንጀለስ ነዋሪዎችን ሕይወት እንደገና ለመገንባት የሚችሉትን ሁሉ እንደሚያደርጉ ገልጸዋል። ፕሬዚደንት ዶናልድ ትራምፕ የግዛቲቱ ባለስልጣናት ለአደጋው የሰጡትን ምላሽ በባህለ ሲመት ንግግራቸውን ነቅፈዋል። የሎስ አንጀለሱ እሳት ካለምንም መከላከል ባሉት መንገድ እየቀጠለ ነው ሲሉም ተደምጠዋል። የካሊፎርኒያው አገረ ገዥ ጋቪን ኒውሰም እሳቱን ለመከላከል በርካታ እርምጃዎችን መውሰዳቸውን አስታውቀዋል። በደቡብ ካሊፎርኒያ እሳቱ ከመጀመሩም በፊት የአደጋ ሰራተኞችን ማሰማራታቸውን አስታውቀዋል። 160 የእሳት አደጋ ሰራተኞችና ሌሎች ባለሙያዎችን ማሰማራታቸውንም ገልጸዋል። ይህ በእንዲህ እንዳለ ዘሂውዝ ፋየር የተሰኘ አዲስ ሰደድ ከሎስ ኤንጀለስ በስተሰሜን ትናንት ረቡዕ ተቀስቅሰው በፍጥነት በመዛመት ላይ ነው። ምሽቱን 31 ሺህ ሰዎች ቤታቸውን ለቀው ወጥተዋል። የትራምፕን ጉብኝት ተከትሎ ደቡባዊ ካሊፎርኒያ እጅግ ሲጠበቅ የነበረ ዝናብ በሳምንቱ መጨረሻ ልታገኝ እንደምትችል ተተንበየዋል። ዝናቡ እሳቱን ሊያጠፋው ቢችልም ግን ደግሞ መርዛማ የሆነውን አመድ በጎርፍ መልክ እንዳያመጣው ተሰግቷል። ጄኒያ ድሉ ከሎስ አንጀለስ ለላከችው ዘገባ እንግዳ ወልዴ ነኝ። ዋሽንግተን ዲሲ